ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ። የሰኞ ሰኔ 15 2012 ዓ ም ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የመከላከያ ሰራዊት ገለልተኛ ለህዝብ ያደላና ዘመናዊ ለማድረግ ያስችላል ባሉት ስልታዊ ሰነድ ላይ ከከፍተኛ የጦር አዛዦች ጋር መክረዋል። ይህ ሚስጥራዊ ሰነድ አይደለም። ማንም ዜጋ ላይብራሪ ገብቶ ሊያነበው ይችላል። ዋይት ፔፐር ፖሊሲ ስትራቴጂ እናንተም ማየት ትችላላችሁ። ሶስተኛው ስልቶች መንደፍ ነው። ቀጥሎ ግቦች ናቸው። የነጠሩ ግቦች መቀመጥ አለባቸው። የሚለኩ ሲከወኑና ሳይከወኑ ሲቀሩ ምክንያታቸው መዘርዘር የሚያስችል ግቦች መቀመጥ አለባቸው። ዘገባለን። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛል። ቨርጂኒያ ከሚገኘው መኖሪያው ነው እያቀናበረ ያለው አሁን። ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። በኢትዮጵያ ባለፉት 24 ሰዓታት በተካሄዱ 3238 ምርመራዎች 131 በኮሮና ቫይረስ የተጠቁ ሰዎች መገኘታቸውን የጤና ሚኒስቴር ዕለታዊ የኮቪድ-19 መረጃ አመልክቷል። 94ቱ ወንዶች፣ 37ቱ ሴቶች መሆናቸውንም አክሏል። 98ቱ በአዲስ አበባ የተገኙ ሲሆን ከአንድ ሰው በስተቀር በሙሉ ኢትዮጵያውያን መሆናቸውን ያክለው የሚኒስቴሩ መግለጫ 16 ከኦሮሚያ አራት ከሶማሌ፣ ሶስት ከአፋር፣ ሶስት ከድሬዳዋ ከተማ፣ ሶስት ከደቡብ፣ ሁለት ከጋምቤላ፣ አንድ ከአማራ ና አንድ ከትግራይ ክልል መሆናቸውን ዘርዝሯል። በ ሀያ ስድስት አስከሬኖች ናሙናዎች ላይ በተካሄደ ምርመራም አንድ የሰማኒያ ዓመት አረጋዊ በኮሮና ሳቢያ ሕይወታቸው ማለፉን ለማወቅ እንደተቻለ ና በአጠቃላይም በኮቪድ-19 ምክንያት የሞቱ ሰዎች ቁጥር 75 መድረሱን መግለጫው ጨምሮ አስረድቷል። በተያያዘ ዜና በኢትዮጵያ የሰውነት የኮቪድ-19 መከላከያ ህዋሳት አንቲበዲ ቅኝት ዳሰሳ ከዛሬ ጀምሮ እስከ ሐምሌ ሰባት ቀን ማካሄድ መጀመሩን የጤና ሚኒስቴር አስታውቋል። በደም ናሙና የሚከናወነው ምርመራ ኮቪድ-19ን ለመከላከልና ለመቆጣጠር ለሚካሄደው የቅኝት ዳስሳ ከፍተኛ አስተዋጽኦ እንደሚኖረውና አዲስ አበባንና ድሬዳዋን ጨምሮ በሁሉም ክልሎች እንደሚከናወን ሚኒስቴሩ አስታውቋል። በዓለም ዙሪያ ያለው የኮቪድ-19 ተጠቂዎች ቁጥር ደግሞ በአንድ ቀን ብቻ በ183 ሺህ ማሻቀቡን የዓለም የጤና ድርጅት በትናንትናው ዕለት አስታውቋል። ወረርሽኙ ከተቀሰቀሰበት ጊዜ ወዲህ በአንድ ቀን ከተመዘገበው ሁሉ ትልቁ አሃዝ መሆኑን ጠቁሟል። የዓለም የጤና ድርጅት ባለስልጣናት ወረርሽኙ የተባባሰው በሰሜንና በደቡብ አሜሪካ መሆኑን ለበርካታ ሳምንታት ሲገልጹ መክረማቸው ሲታወስ የሁዱም ከሁሉም ያሻቀበው 116 ሺህ የታየው በእነዚሁ አካባቢዎች እንደሆነ ገልጸዋል። ብራዚል 55 ሺህ፣ ዩናይትድ ስቴትስ 36 ሺህ ሰዎች ትናንት ብቻ መገኘታቸውን ነው ያተተው። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ዛሬ በሰጡት ቃል ትልቁ አደጋ ያለው ቫይረሱ ላይ ሳይሆን በቂ ዓለም አቀፍ ህብረትና አመራር አለመኖሩ ላይ ነው ብለዋል። ዓለም ተከፋፍላ ባለችበት ወረርሽኙን ድል መምታት አንችልም ሲሉም አክለዋል። በበርካታ የዩናይትድ ስቴትስ ክፍለ ግዛቶች የቫይረሱ ተያዦች ቁጥር እያሻቀበ ነው። በፋክስ ኒውስ ቴሌቪዥን ላይ የቀረቡት የጆንስ ሆፕኪንስ የህዝብ ጤና ጥበቃ ትምህርት ቤት ባልደረባው ዶክተር ቶም ኢንግልስቢ የተያዦቹ ቁጥር የጨመረው ብዙ ሰዎች ስለሚመረመሩም በእርግጥም ቫይረሱ እየተዛመተም ስለሆነ ነው ብለዋል። በዩናይትድ ስቴትስ የቫይረሱ ተጠቂዎች ቁጥር ከ ሁለት ነጥብ ሁለት ሚሊዮን አልፏል፣ ከአለም ቀዳሚውን ስፍራም ይዛለች። ፕሬዝደንት ትራምፕ ቁጥሩ የበዛው በስፋት ምርመራ ስለምናካሄድ ነው ብለው በተደጋጋሚ ሲናገሩ ተደምጠዋል። በትናንቱ የኦክላሆማው ንግግራቸው በዚህ ደረጃ ምርመራ ሲካሄድ ቁጥሩ ይጨምራል፣ ስለዚህ ሰዎችን እስቲ ምርመራውን ጋብ አድርጉት ብያቸዋለሁ ሲሉ ተሰምተዋል። በኋላ ግን ዋይት ሀውስ ሲቀልዱ ነው ብሏል። ይህ በዚህ እንዳለ የዋይት ሀውስ የኮሮና ቫይረስ ግብረ ኃይል አባላት ነገ ማክሰኞ ተወካዮች ምክር ቤት የኤነርጂና የንግድ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ተነግሯል። ኤክስፐርቶች ምርመራው በሰፊው ይካሄድ እያሉ ፕሬዝደንቱ ስለምን ይቀነስ እንደሚሉ አሜሪካውያን ሊነገራቸው ይገባል ሲሉ የምክር ቤቱ አፈ ጉባኤ ናንሲ ፐሎሲ ተናግረዋል። በሌላ ዜና የአፍሪካ የበሽታ ቁጥጥርና መከላከል ማዕከል እንዳስታወቀው በአህጉሪቱ ያለው የተረጋገጠ የኮሮና ቫይረስ ተጠቂዎች አሃዝ ከ300 ሺህ አልፏል። ደቡብ አፍሪካ ከሁሉም የበለጠውን ከ97 ሺህ በላይ የቫይረሱ ተጠቂዎች ይዛ በአንደኝነት እየመራች ነው። ለኤች አይቪ ኤድስ ሕክምና የዋለ አስተማማኝ መድኃኒት ሙከራ ከተጀመረ እነሆ ዛሬ 25 ዓመት ደፍኗል። ካሮሊን ፕሪሱቲ ያጠናቀረችውን ዘገባ ሶሎሞን አባተ ያቀርበዋል። ኤች አይቪ በሀገሩ ተንሰራፍቶ ከ300 ሺህ በላይ አሜሪካውያንን ገድሏል። ጊዜው 1987 ዓመተ ምሕረት ነበር ልክ የዛሬ 25 ዓመት ከዚያ ቀደም ሲልም ታዲያ አክት አፕ በሚል መጠሪያ የተደራጁ አሜሪካውያን ለኤች አይቪ ኤድስ ምርምርና ሕክምና ጠቅም ያለ ገንዘብ እንዲመደብ ድምጻቸውን ከፍ አድርገው ይወተውቱ ነበር። የአክት አፕ መስራች ሌሪ ክሬመር ባለፈው ወር ከማለፋቸው ጥቂት ቀደም ብሎ ለቪኦኤ ሰጥተውት በነበረ ቃል ለኤድስ የተጋለጠው ማህበረሰብ ጭራሽ ተዘንግቶና ተገፍቶም እንደነበር ተናግረዋል። ይህንን ያገኘውን ሁሉ የሚገድል ቫይረስ ለመዋጋት ዓለምን ለማንቃት ብቻችንን መጮህ ነበረብን ብለዋል። ዝምታ ሞት ነው በሚል መሪ ቃል ይንቀሳቀስ የነበረው የክሬመር ቡድን ታዲያ በዩናይትድ ስቴትስ ለመድኃኒቶች እውቅና የሚሰጠውን የምግብና የመድኃኒት አስተዳደርን ወረረ። ሙሉውን ህንፃና ድርጅቱንም በወረራቸው መዝጋትና ማቆም በመቻላቸው አባነኑን ብለዋል። የአስተዳደሩ የኤች አይ ቪ ኤድስ መርሃ ግብር የግንኙነት ዳይሬክተር የነበሩት ሪቻርድ ክላይን ለውጡ እየተሰማ የኤድስ ህሙማንም ድምጽ ቦታ እያገኘ የመጣና በመድኃኒት አስተዳደሩ የመማክርት ኮሚቴዎች ውስጥ ለኤችአይቪ የተጋለጡት ሰዎች እንዲገቡ ተደረገ። በመንግስቱ በጀት የሚንቀሳቀሱ ምርምሮች የሰውን ህይወት ማቆየት የሚቻልባቸውን መንገዶች ለማግኘት መማሰን ያዙ። የምርመራና የግምገማ ስራዎች መድኃኒቱን የማግኘቱን ጥረት አጠናከሩ። በሰውነት ውስጥ ፕሮቲንን የሚሰባብሩና የሰውነት አሲዶችን ሰንሰለት የሚበጣጥሱ ንጥረ ነገሮችን ማቆም የሚችሉትን ጨምሮ አዳዲስ መላዎች ብቅ ብቅ ማለት ጀመሩ። የተለያዩ መድኃኒቶች ውህዶችም ቫይረሱ እንዳይራባና የመቋቋም ኃይልም እንዳይኖረው ለማድረግ አስቻሉ። በሰኔ ሰባት ዓ ምህረት ፌዴራሉ የምግብና የመድኃኒት አስተዳደር ሳኩናቪር የሚባለው ውህድ መድኃኒት ሙከራ እንዲጀመር ፈቀደ። በስድስት ወራት ውስጥ ሳኩናቪር የኤች አይቪን መንሰራፋት ማቆም የሚያስችል ውህድ መድኃኒት መሆኑ ተረጋገጠ። የብሔራዊ የሰውነት መቆጣትና የተላላፊ በሽታዎች ጥናት ኢንስቲትዩቱ ዋና ዳይሬክተር አንቶኒ ፋውቺ ያንን ጸረ ኤች አይቪ ትግል ለአመታት መርተዋል። ኤች አይቪ በደማቸው ውስጥ የሚገኝ ሰዎችን ሕይወት ሙሉ በሙሉ ቀይሯል። ምክንያቱም ኤች አይቪን ለመዋጋት የሚችል እጅግ ከፍተኛ ብቃት ያለው መድኃኒት ያገኘ ነው ለመጀመሪያ ጊዜ ነበረ። ዛሬ ከአንድ ሚሊዮን በላይ አሜሪካውያን ኤች አይቪ በደማቸው ውስጥ አለ። በዓለም ዙሪያ ቁጥሩ ከ37 ሚሊዮን ይልቃል። ምንም እንኳ የኤድስን የሞት መጠን በእጅጉ መግታት ቢቻልም ለኤች አይቪ መከላከያ ክትባትም ለኤድስም ፍቱን መድኃኒት እስከ ዛሬ የለም። በተያያዘ ዜና ዓለም አቀፉ የኮቪድ-19 ወረርሽኝ የኤችአይቪና ኤድስ ህሙማን የሚጠቀሙባቸው መድኃኒቶች ተደራሽነትን ሊያሰናክል እንደሚችል የተባበሩት መንግስታት ድርጅት የኤድስ ቢሮ ዩኤንኤድስ አሳስቧል። ድርጅቱ ባካሄደው የዳስሳ ጥናት በተለይ በዝቅተኛና መካከለኛ ገቢ ሀገሮች የኮሮና ቫይረስ መዛመትን ለመከላከል በሚወሰዱ ድንበር የመዝጋት እርምጃዎች የተነሳ የመድኃኒቶቹ አቅርቦት እንደሚደናቀፍ መመልከቱን ተናግሯል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በቅዳሜው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የፖለቲካ ቅስቀሳ ጉባኤ ላይ አነስተኛ ቁጥር ያለው ታዳሚ የተገኘው በሐሰተኛ ዜና ማሰራጫዎች ፌክ ኒውስ ሚዲያ ምክንያት ነው ብሎ የምረጡኝ ዘመቻቸው ተከላከለ። በጉባኤው ላይ ኮሮና ቫይረስ ይዛመታል፣ የተቃውሞ ሰልፍም ይኖራል ብለው በመዘገባቸው ነው ብሏል። የኦክላሆማ ተልሳ ከተማው ቢኦኬ ሴንተር የተባለው ማዕከል አንድ ሺ የኦክላሆማ ተርሳ ከተማው ባንክ ኦፍ ኦክላሆማ ማዕከል 19ሺህ መቀመጫዎች ያሉት ሲሆን በቅዳሜው የፕሬዝደንቱ ጉባኤ ላይ የነበረው ከግማሽ ብዙም የማይበልጥ እንደነበረ ተስተውሏል። ቀደም ብሎ የምርጫ ዘመቻቸው አንድ ሚሊዮን ሰዎች ሊሳተፉ ተመዝግበዋል ብሎ ነበር። ይሁን እንጂ አዳራሹ ለመግባት በመፈተሻው መሳሪያ በኩል ያለፈው ታዳሚ ቁጥር 12 ሺ እንደነበረ የምረጡኝ ዘመቻ ቢሮ አስታውቋል። ብሪታንያዋ ሬዲንግ ከተማ በስለት ጥቃት ከተገደሉት መካከል አንደኛው አሜሪካዊ መሆኑን በዚያ ያሉት የዩናይትድ ስቴትስ አምባሳደር አረጋገጡ። አምባሳደር ውድ ጃንሰን የጥቃቱን ሰለባ በስም አልገለጹም። ለሰለባዎቹ ቤተሰቦች ጥልቅ ሐዘናችንን እንገልጻለን ብለዋል። ጥቃቱን አጥብቀን እናወግዛለን ሲሉም አክለዋል። ከብሪታንያ ሕግ አስከባሪዎች ጋር በእርዳታ ለመተባበርም ዝግጁ ነኝ ሲሉ ተናግረዋል። አምባሳደሩ የብሪታንያ ፖሊሶች እንዳስታወቁት ጥቃቱ የደረሰበት ስፍራ ላይ አንድ የ25 ዓመት የከተማዋ ነዋሪ ተይዟል ብቻውን የፈጸመው ነው ብለው እንደሚያምኑ ነው የገለጹት። ጥቃቱ ከሽብርተኝነት እየተቆራኘ ነው በሚል በሀገሪቱ ጸረ ሽብርተኛ ፖሊሶች እየተመረመረ መሆኑም ተጠቁሟል። ፊላዴልፊያ ኢንኳይረር የተባለው ጋዜጣ በጥቃቱ የተገደለው አሜሪካዊ ጆ ሪቺ በኔት የሚባል የ39 ዓመት ሰው እንደሆነና ከ15 ዓመታት በፊት ኑሮውን በእንግሊዝ ያደረገ መሆኑን ዘግበዋል። ሜዲትራኒያን ባህር ላይ በጀልባ ሲጓዙ የተደረሰላቸው ከሁለት መቶ የሚበልጡ ስደተኞች ትናንት ጣሊያን ደርሰዋል። በሶስት የጎማ ጀልባዎች ባህሩ ላይ የተገኙት ስደተኞች መካከል ስልሳ ሁለቱ ልጆች እንደሆኑና የተነሱትም ከሊቢያ እንደሆነ ነው የታመነው። ሲዋች የተባለው የጀርመን ግብረ ሰናይ ድርጅት መርከብ ባለፉት ረቡ እና አርብ ባህሩ ላይ ደርሶላቸው እንዳወጣቸው ተገልጿል። አሳፍሮም ጣሊያን ሲሲሊ ኢምፔዶናሌ ወደብ አድርሷቸዋል። የጤና ምርመራ ከተደረገላቸው በኋላ ወደ ለይቶ ማቆያ መግባታቸው ነው የተዘገበው። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው ቨርጂኒያ ከሚገኘው ቤቷ ነው ያሰማችን ዜናውን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሰኔ 15 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኢትዮጵያ የሰብአዊ መብት ኮሚሽን በገንዘብና በሰው ኃይል ተጠናክሮ ለማህበረሰቡ አገልግሎት የሚሰጥበትን አሰራር ለመቀየስ የሚያስችል የአዋጅ ማሻሻያ በህዝብ ተወካዮች ምክር ቤት የሕግና የፍትሕ ጉዳዮች ኮሚቴ ባለፈው ሳምንት ውይይት ተደርጎበታል። በሚጠበቀው ብቃት መጠን ለማከናወን እንዲቻል የተቋሙን አቅም ለመገንባት እንዲያስችል ተቋሙ ተአማኒ የሆነ ነፃ የሆነ ገለልተኛ የሆነ ውጤታማ የሆነ ተቋም ሆኖ እንዲደራጅና ስራውን ለማከናወን እንዲያስችል የተካተቱ ብዙ አይነት ማሻሻያዎች አሉ። በአጠቃላይ አነጋገር ተቋሙን በአዲስ መልክ የማደራጀት የማቋቋም ስልጣንን የሚሰጥ ጽንሰ ሀሳቦችን የያዘ ነው። የሰብአዊ መብት ኮሚሽነር ዳንኤል በቀለን አነጋግረናል። ይመለሳሉ። በዚህ ምሽት አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የመከላከያ ሰራዊት ገለልተኛ፣ ለህዝብ ያደላና ዘመናዊ ለማድረግ ያስችላል ባሉት ስልታዊ ሰነድ ላይ ከከፍተኛ የጦር አዛዦች ጋር መክረዋል። የሀገር ውስጥ መገናኛ ብዙኃን ባጠናቀሯቸው ዘገባዎች እንደተሰማው ጠቅላይ ሚኒስትሩ ከዚህ ቀደም የነበረው ሰነድ በጎ ጎኖቹ ባሉበት ሆነው ነገር ግን አሁን ያለውን የሀገሪቱን ሁኔታና ዓለም አቀፍ ሁኔታዎችን ግምት ውስጥ ባስገባም መልኩ ማሻሻያ ተደርጎበት ለውይይት መቅረቡን ተናግረዋል። ጺዮን ግርማ ዘርዝራላት። የአገር ውስጥ መገናኛ ብዙሀን ካጠናቀሩት ዘገባ ያገኘ ነው መረጃ የሚያሳየው ከመከላከያ ሰራዊት ጀኔራሎች ጋር በትናንትናው እለት ለውይይት ተቀምጠው የነበሩት ጠቅላይ ሚኒስትር አብይ አህመድ የመከላከያ ሰራዊት ግንባታን በተመለከተ በተሰናዳው ስልታዊ ሰነድ ላይ ውይይት አድርገዋል። ጠቅላይ ሚኒስትሩ ሰነዱ አራት ዋና ዋና ነገሮችን በውስጡ ይዟል ብለዋል። አንደኛ፣ ነባራዊ ሁኔታ ዳሰሳ በዓለም በአጉራችን በቀጠናችንና በሀገራችን ያለው ሁኔታ በተወሰነ ደረጃ ይዳሰሳል። ሁለተኛው ዓላማን ያነጥራል። ግልጥ ያለ ዓላማን ያነጠረ ይህ ሚስጥራዊ ሰነድ አይደለም። ማንም ዜጋ ላይብራሪ ገብቶ ሊያነበው ይችላል። ዋይት ፔፐር ፖሊሲ ስትራቴጂ እናንተ ማየት ትችላላችሁ። ሦስተኛው ስልቶች መንደፍ ነው። ቀጥሎ ግቦች ናቸው። የነጠሩ ግቦች መቀመጥ አለባቸው። የሚለኩ ይከወኑና ሳይከወኑ ሲቀሩ ምክንያታቸው መዘርዘር የሚያስችል ግቦች መቀመጥ አለባቸው። ከዚህ ቀደም የሰራዊት ግንባታ በአብዮታዊ ዲሞክራሲ ወይም ቀዩ መጽሐፍ በሚል የሚታወቅ ሰነድ ለረጅም ዓመታት መከላከያ ውስጥ ሲሰራበት መቆየቱን አስታውሰው ሰነዱም የራሱ ደካማና ጠንካራ ጎኖች እንዳሉት ጠቁመዋል። ጠንካራ ጎኖቹን ይዘን ደካማ ጎኖቹን ካላረምን በቀጣይ የምንፈልገውን ነገር ለማሳካት ያስቸግራል። ደካማ ጎኑን እንዳለ ይዘን ለመቀጠል ካሰብን ደግሞ የምናስበውን ፕሮፌሽናል ገለልተኛ በሙያዊ ኮራ ወታደር እና ተቋም መፍጠር አያስችልም። የሰራዊት ግንባታ መነሻዎች ባብዮታዊ ዲሞክራሲ የሚለው ክፍል ሰነዱን መልሰን ለማየት ካስገደዱን ምክንያቶች አንዱና ዋነኛው በከፍተኛ ደረጃ ከሕገ መንግስት ጋር የሚጣረሱ ሀሳቦች በውስጡ የያዘ ቻፕተር ነው። ሰራዊቱን ከአብዮታዊ ዲሞክራሲ አንጻርና መነጽር ብቻ የሚያይ በመሆኑ ሁለተኛው ፓርት የመከላከያ አቅምን የሚወስኑ ነጥቦች የሚለው እሱ ሙሉ በሙሉ የሚጣል ሐሳብ አይደለም። ጠቃሚ ሐሳቦች በውስጡ አሉ። አንድን መከላከያ አቅሙን ለመወሰን የሚያስፈልጉ ጠቃሚ ጠቃሚ ሐሳቦች፣ ምናልባት አሁን ካለንበት ከደረስንበት ቴክኖሎጂ አንፃር የሚሻሻሉ ሐሳቦች፣ የሚያድጉ ሐሳቦች ቢኖሩም ሙሉ በሙሉ የሚጣል ሐሳብ ግን አይደለም። ሶስተኛው የሰራዊታችን የፖለቲካ ግንባታ የሚለው ፓርት ሲሆን ይሄ ልክ እንደ መጀመሪያው ፓርት በከፍተኛ ደረጃ ዶክመንቱን መልሰን ለማየት ካስገደዱን ፖይንቶች አንዱ ነው። ምክንያቱም ከአብዮታዊ ዲሞክራሲና ሊብራል ዲሞክራሲ ጋር የሚተነትነው ክፍል ተገቢ ያልሆነ ርዕዮተ ዓለማዊ ቁርኝት የሚፈጠር ነው ትንተና አለው። ልክ እንደ ካድሬ አብዮታዊ ዲሞክራሲና በሊብራል ዲሞክራሲ እያነጻጸረ የአርሚውን ግንባታና ሂደት የሚያሳይ ክፍል ስላለው አርሚው በአንድ ስፔሲፊክ አይዲዮሎጂ ብቻ እንዲታነጽ የሚገፋፋ ስለሆነ እሱም መታየት አለበት። አራተኛው ፓርት የሰራዊታችን ወታደራዊ ግንባታ፣ አምስተኛው ፓርት የሰራዊት ግንባታና ኢኮኖሚ የሚለው ነው። ጠቅላይ ሚኒስትሩ የሰራዊት ግንባታ ስልቱን የያዘው ሰነድ የኢትዮጵያ ሕዝብ የሚተማመንበት የአገሪቱን ሉዓላዊነት የሚያስከብርና ዓለም አቀፍ ተቀባይነት ያለው እንደሆነ ገልጸው ሰነዱን በተመለከተ በቀጣይ በሚደረገው ውይይት ከሕገ መንግስታዊ ድንጋጌዎች አንጻር ከሰራዊት ግንባታ አውድ ብዝሃነትን ከማረጋገጥና ምን አጉድሏል፣ ምን ጥቅም አለው የሚለውን መፈተሽ እንደሚያስፈልግ ጠቁመዋል። መከላከያ ሰራዊቱ ከገዢው ፓርቲ ጎን መቆም ሳይሆን የሕዝብን ጥቅም ለማስጠበቅ ትጋት አለበት ብለዋል። አድማጮች፣ ይህን ሰነድ በተመለከተ ሙሉ ይዘቱን በሚፈትሽ መልኩ ከባለሙያ አስተያየት ጋር አካተን በሌላ ዘገባ ይዘን እንመለሳለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ጽዮንን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ወላይታ ብቻውን እንጂ ከኦሞቲክ ቤተሰብ ቋንቋ ተናጋሪዎች ከጋሞና ከሌሎች ብሔር ብሔረሰቦች ጋር ለመካለል እንደማይፈልግ የወላይታ ዞን ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ መወሰኑን የዞኑ አስተዳደር አስታውቋል። በሌላ በኩል ደግሞ መቀመጫውን ሰሜን አሜሪካ ያደረገው የወላይታ የዳውሮና የጋሞ ተወላጆችን በማካተት የተመሰረተው የኦሞ ኢትዮጵያ አንድነትና ፍትህ ማዕከል በቋንቋ በታሪክና በባህል አብሮ ተስማምቶ በመኖር የሚታወቀውን የኦሞ አካባቢን ሕዝብ ለበለጠ የጋራ እድገት በአንድነት ማደራጀት ሲገባ፣ ይልቁንስ አብሮነትን የሚሸረሽር ሀሳብ በአንዳንድ የወላይታ ፖለቲከኞችና በህወሀት ኢህአደግ እየተንጸባረቀ ነው ብሏል። ዮናታን ዘብዲዎስ ከሐዋሳ ተጨማሪ ይዟል። የወላይታ ዞን አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ምክትል ኃላፊ አቶ ወንድም ወልደ ምክር ቤቱ ዛሬ ባካሄደው አስቸኳይ ጉባኤ በደቡብ ክልል ምክር ቤት የወላይታ ህዝብ ተወካዮች ራሳቸውን ባነት ማግለላቸውን በተመለከተ ይመክሯል ብለዋል። ምክር ቤቱ ዛሬ አስቸኳይ ጉባኤ ያደረገት ዋናው ዓላማ ከዚህ በፊት የወላይታ ህዝብ ራሴን በራሴ የማስተዳደር ህገ መንግስታዊ መብት እንዲመለስ የሚል ጥያቄ አምና ሁለት ሺ አስራ አንድ ላይ ከታህሳስ ወር ጀምሮ በራሱ ምክር ቤት በሙሉ ድምጽ አስወስነው ያንን ውሳኔ ደግሞ ለክልሉ ምክር ቤት አቅርቦ ክልሉ ምክር ቤት ደግሞ ያንን የህዝቡን ጥያቄ መመለስ ባለመቻሉ ለፌዴሬሽን ምክር ቤት በይግባኝ የሄዱበትም አግባብ አለ። በዛ መነሻ ትላንት የክልሉ ምክር ቤት አስቸኳይ ጉባኤ ጠርቶ በዛ ጉባኤ ላይ ደግሞ የእኛ ተወካይ የሆኑት ወደ ሰላሳ ስምንት የሚሆኑ የክልሉ ምክር ቤት አባላት የወላይታን የህዝብ ጥያቄ እስካሁን የክልሉ ምክር ቤት መመለስ ባለመቻሉ ጉባኤ ላይ አንሳተፍም የሚል ሪዛይኒንግ አስገብቶ ያ ደግሞ ተገቢ ውሳኔ መሆኑም ጭምር ነው። የዛሬ የዞኑ ምክር ቤት ደግሞ ያንን መልቀቂያ ያዝገቡ የምክር ቤት አባላት ገቢና ትክክለኛ ውሳኔ የወሰዱበት ስለሆነ ይሄ ሊበረታታ ይገባል የሚል አግባብ አለ። ቀጣይም ቢሆን አሁን የዞኑ ምክር ቤት ይሄን የክል ጥያቄ የህዝብ ጥያቄ በመሆኑ ህዝቡ ባቀረበው ጥያቄ መሰረት ደግሞ መንግስት ይህንን ጉዳይ ሊመልስ ይገባል። የህገ መንግስታዊ ጥያቄ ስለሆነ በህገ መንግስት አርባ ሰባት ሶስት መሰረት ጥያቄያችን መመለስ አለበት። እስካሁን በመቆየቱ ደግሞ በህዝቡ ዘንድ ያለው ቁጣ ከፍተኛ መሆኑም ጭምር ያው ምክር ቤቱ አስምሮ ያለበት ሁኔታ አለ። በቀጣይም መንግስት ይህንን የውላይታን የክልል የመጠራ ጥያቄ እስከሚመልስ ድረስ ሰላማዊ በሆነበት መንገድ ትግላችን ያው እንቀጥላለን የሚል አቋምም አለ። ውላይታ ብቻውን እንጂ የኦሞቲክ ቤተሰብ ቋንቋ ተናጋሪዎች ተብሎ ከጋሞና ሌሎች ብሄር ብሄረሰቦችና ህዝቦች ጋር ለመካለል እንደማይፈልግ ምክር ቤቱ መወሰኑም አቶ ወንድሙ ተናግሯል። ጥያቄው ጨመር ራሴን በራሴ ላስተዳድር የሚል ህገ መንግስታዊ ጥያቄ ነው ያቀረበው እንጂ ከሌሎች ከኦሞቲክ ጋር አብሮ ተዘራጅቶ ለመኖር የሚጥያ ጋር ያቀረበው በህገ መንግስትም ደግሞ መጠራየቱ በሚመለከት ከሌላው ጋር የሚል በህገ መንግስት ላይ ያልተጠቀሰ ጉዳይ በመሆኑ ይህንን ምክር ቤቱ ያው አንቀበልም የሚል ነው። ክልሉም የክልሉም ጥያቄ ህዝቡ ካገኘ በኋላ ቀጣይ ያለውን ደግሞ ከህዝቦች ጋር ያው አብሮ ከዚህ በፊትም ያው ተቻችሎ በፍቅር የሚኖሩ ህዝቦች ናቸውና ከህዝብ ጋር ያለውን ትስር ከአጎራባች ወረዳዎች ጋር ከዞኖች ጋር ያለውን ትስር ከእያንዳንዱ ብሄር ጋር ያለው ትስራችን አጠናክረን ያው ያቀላሉኝ የሚል ነው ጥያቄው። ግን የወላይታ ህዝብ ራሴን በራሴ ላሳደር ራሴን በራሴን ሳሳድር ደግሞ በንካይን በሀይልን ደግሞ ማሳደግ አለብኝ የሚለውን ሀሳብ በመያዝ ነው ጥያቄውን ያቀረበው አንቀበልም በሚል ነው። መቀመጫውን በሰሜን አሜሪካ ያደረገው የወላይታ የዳውሮና የጋሞ ተወላጆችን በማካተት የተመሰረተው የኦሞ ኢትዮጵያ አንድነትና ፍትህ ማዕከል በዚህ ውሳኔ አይስማማም። ሰሞኑን ባወጣው መግለጫም በቋንቋ በታሪክና አብሮ ተስማምቶ በመኖር የሚታወቀውን የኦሞ አካባቢን ህዝብ ለበለጠ የጋራ እድገት በአንድነት ማደራጀት ሲገባ ይልቁንስ አብሮነትን የሚሸረሽር ሀሳብ በአንዳንድ የወላይታ ተወላጆች የተንጸባረቀ መሆኑን ተረድተናል ይላል መግለጫው ቃል በቃል ኃላፊነት በተሞላው ስሜት ለዚህ ህዝብና መጪ አዲሱ ትውልድ ከአጎራባች ወገኖቹ ጋር በፍቅርና በመተሳሰብ መኖር ያለውን ከፍተኛ ታሪካዊ ትስስርና ፋይዳ ከግምት ውስጥ ማስገባት ይገባል በማለት መክሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ርዕስ እንለፍ። የኮቪድ-19 ወረርሽኝ ከጤና ባሻገር የተለያዩ የኢኮኖሚና ማህበራዊ ደህንነት ላይ ጫና እያሳደረ መሆኑን ተከትሎ የኢትዮጵያ መገናኛ ብዙሀን በወረርሽኙ ምክንያት ፈታኝ ሁኔታ ውስጥ መግባታቸውንና ከመንግስትና ከሌሎችም ረጂ ድርጅቶች ፈጣን ድጋፍ የማያገኙ ከሆነ የተቋማቱ ህልውና ስጋት ላይ እንደሚወድቅ አስታውቀዋል። በዚህም ምክንያት ተቋማቱ ጥምረት ፈጥረው ኢንዱስትሪውን የማዳን ጥያቄ ለጠቅላይ ሚኒስትር ቢሮና ለሚመለከተው አካል አቅርበዋል። ጉዳዩን የተከታተለችው ባልደረባችን ስመኝሽ የቆየናት እንደሚከተለው ታቀርበዋለች። በኮቪድ-19 ወረርሽኝ ምክንያት ማስታወቂያ የሚያስነግሩ ድርጅቶች በመቀነሳቸው የኢትዮጵያ መገናኛ ብዙሃን ገቢ በከፍተኛ ሁኔታ ማሽቆልቆሉንና ተቋማቱ የስራ ማስኬጃ የገንዘብ እጥረት እየገጠማቸው በመሆኑ ለሰራተኛ ደሞዝ ካለመክፈል አንስቶ ከገበያ እስከ መውጣት የማይደርስ ችግር ላይ መውደቃቸውን ገልጸዋል። የኢትዮጵያ መገናኛ ብዙሀን ምክር ቤት የኢትዮጵያ ሲቪክ መረጃ ጥምረት ከተሰኘ የበጎ ፈቃደኛ ባለሙያዎች ስብስብ ጋር በመሆን ባጠናው ጥናት በኮቪድ-19 ምክንያት የመገናኛ ብዙሀን ከማስታወቂያ ገቢ ያገኙ የነበረውን 60 በመቶ ገቢያቸውን ማጣታቸውን አሳይቷል። ጥናቱ ባለፈው ሚያዝያ ወር ብቻ አንድ የህትመት መገናኛ ብዙሀን ስራውን ለማቆም መገደዱንና ሌላ የቴሌቪዥን ጣቢያ ደግሞ ከስርጭት ውጪ መሆኑንም ጠቁሟል። በዚህ ጉዳይ ያናገርናቸው የመገናኛ ብዙሀን ምክር ቤቱ የስራ አስፈጻሚ ኮሚቴ አባል እና በየሳምንቱ የሚታተመው የቁም ነገር መጽሔት ዋና አዘጋጅ አቶ ታምራት ኃይሉ እርሳቸው የሚመሩት የቁም ነገር መጽሔትን ጨምሮ የኮሮና ቫይረስ ወረርሽኝ ኢትዮጵያ ውስጥ ባሉ ሚዲያዎች ላይ ለጋዜጠኞች ወረርሽኙን መከላከያ ግብዓቶችን ለማቅረብ አቅም ከማጣት አንስቶ ህትመትና ስርጭትን እስተማስተጓጎል የሚደርሱ ጉልህ ጫናዎች እያሳደረ መሆኑን ያስረዳሉ። የታተሙ ጋዜጦችና መጽሄቶችን የማሰራጨት ትልቅ ችግር አለ። ያው ሆቴሎችና ካፌዎች በአብዛኛው ስራ አቁመዋል እና የስርጭት ሰራተኞችም ወደ ክፍለ ሀገር መኪና ላይ ለመጫን እነኝህን የእትመት ውጤቶች በጣም ተቸግረዋል። በዚህ የተነሳ በየሳምንቱ መውጣት የሚገባቸው ጋዜጦችና መጽሔቶች በተወሰነ ደረጃ የመቀነስ አዝማሚያ ይታያል። የታተሙትንም ለማሰራጨት ችግር አጋጥሟል። ከዚህ በተጨማሪ ደግሞ የጋዜጦች እንደምታውቂው በአብዛኛው የሚደጎሙት በማስታወቂያ ነው እና የማስታወቂያ ገቢ በከፍተኛ ደረጃ ቀንሷል እና ለማሳተምም ችግር የመግጠም ሁኔታ አለ። በስሩ ሁለት ሺ ሶስት መቶ ሰራተኞችን የሚያስተዳድረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኮቪድ አስራ ዘጠኝ ምክንያት ገቢያቸው በከፍተኛ ሁኔታ ካሽቆለቆሉት የመንግስት የመገናኛ ብዙሀን ተቋማት መሀል አንዱ ነው። የድርጅቱ ምክትል ስራ አስፈጻሚና የስልጠናና ጥናት ዘርፍ ኃላፊ አቶ አቤል አዳሙ እንደገለጹልን በ2006 ዓ ም ወደ ኮርፖሬሽንነት ከተቀየረ በኋላ በአብዛኛው በማስታወቂያ ገቢ የሚተዳደረው ድርጅት የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት ያገኝ ከነበረው ጠቅላላ ገቢ አርባ በመቶ የሚሆነውን በማጣቱ ትልቅ ጉዳት ደርሶበታል። የማስታወቂያ ገቢ ሰላሳ በመቶ ብቻ ነው ማግኘት የቻለው። ሰባ በመቶ ቀንሰናል ማለት ነው። በኢቨንት አዘጋጅተን ሁነት በማዘጋጀት የምናገኛቸው ገቢዎች ነበሩ። እነሱ ዜሮ ናቸው። በዱቤ የምንሰበስባቸው ወይም ደግሞ ሰርተን ገቢውን በኋላ የምንሰበስብበት መንገድም እንደ ሻ መንቀሳቀስ እና መስሪያ ቤቶች የስራ ዘይቤን በመቀየሩ መሰብሰብ ራሱ አዳጋች ነበረ እና በእነዚህ ምክንያቶች ነው እና ቅነሳው በጣም ከፍተኛ ነው። ምንም ልነግር አልችልም። ማስታወቂያ የሚያስነግር የለም። የቢዝነስ ተቋማትን ቢዝነሱ በጣም ስለተቀዘቀዘ ለማስተዋወቅም ፍላጎቱ አልነበራቸውም። ለምሳሌ ፋሲካ በትልቅ የገቢ ምንጫችን ነው ለእኛ በማስታወቂያም፣ በኢቨንት በማዘጋጀትም፣ በተለያዩ መንገዶች አየር ሰዓት በመሸጥም ወይም በማከራየት ብዙ ገቢ ነው የነበረው። ይህ ዜሮ ነው የወጣው። ምንም ምንም ገቢ አልነበረውም። ለወራት የዓለም ስጋት ሆኖ በቀጠለው የኮሮና ቫይረስ የሚያዙ ሰዎች ቁጥር በኢትዮጵያ እያሻቀበ መሄዱን ተከትሎ የኢትዮጵያ መገናኛ ብዙኃን ግለሰቦች ሊያደርጓቸው ስለሚገቧቸው ጥንቃቄዎች ከማሳወቅ አንስቶ ኮቪድ አስራ ዘጠኝን የተመለከቱ ወቅታዊ ዘገባዎችን ለማህበረሰቡ የማድረስ ኃላፊነት ተጥሎባቸዋል። ኮቪድ አስራ ዘጠኝ ባሳደረው ተጽዕኖ ምክንያት ግን ኃላፊነት የተጣለበት ሚዲያ ህልውናው አደጋ ላይ ወድቋል፣ የሚሉት የዘርፉ ባለሙያዎች ከመንግስት ድጋፍ እንዲደረግላቸው የመፍትሄ ሀሳብ ያሉትን ጨምረው ለጠቅላይ ሚኒስትር ቢሮ ጥያቄ ማቅረባቸውን አቶ ታምራት ያስረዳሉ። ከዚህ ከኮቪዱ ጋር የተያያዘውን በፍጥነት መደረግ አለበት ብለን የጠየቅነው መንግስት የህዝብ አገልግሎት ማስታወቂያ የሚባሉ አሉ። መንግስት በበጀት እየከፈለ የሚያሰራቸው፣ በተለይ ከኮቪድ ጋር ተያይዞ መልእክቶች ይተላለፋሉ። እነኚህ የመንግስት ማስታወቂያዎች ለተወሰኑ መገናኛ ብዙሀን በተለይ ለመንግስት መገናኛ ብዙሀን ብቻ የሚሰጡ ናቸው እና እነኚህን በተቻለ መጠን ለሁሉም በማከፋፈል ቢያንስ በተወሰነ ደረጃ ድጋፍ እንዲያገኙ እና ከሚያገኙት ገንዘብ ላይ ለሰራተኞች ደሞዝና የቤት ኪራይን መሸፋ የሚችሉበት እድል እንዲኖር ይህን እንደ ጥያቄ ቀርቧል። በመንግስት የሚነገሩ ማስታወቂያዎች ክፍያን የመንግስትና የግል ሚዲያዎች እኩል ተጠቃሚ እንዲሆኑ ከመጠየቅ በተጨማሪም የሚዲያ ተቋማቱ ዝቅተኛ ወለድ ያለው ብድር እንዲመቻችላቸው ለመጪዎቹ አምስት ወራት ከሰራተኞች ደሞዝ ላይ የሚቆርጡትን የስራ ገቢ ግብርና የጡረታ መዋጮ መጠቀም እንዲችሉ የአምስት ወር የግብር እፎይታ ጊዜ እንዲሰጣቸውና አመታዊ የአገልግሎት ክፍያና የህትመት ክፍያን ማዘግየት እንዲችሉም ጠይቀዋል። የድጋፍ ጥያቄውን ለጠቅላይ ሚኒስትር ቢሮና ለሚመለከታቸው የመንግስት አካላት ካስገቡ ሶስት ሳምንት እንደሆናቸው የሚናገሩት አቶ ታምራት እስካሁን ግን ምንም ምላሽ እንዳላገኙ ይገልጻሉ። ደብዳቤው ከገባ ለጠቅላይ ሚኒስትር ጽህፈት ቤት፣ ሰላም ሚኒስቴርም እንደዚሁ እና ለብሮድካስት ባለስልጣን አስገብተናል ሶስት ሳምንት ሆኖታል። ከጠቅላይ ሚኒስትር ጽህፈት ቤት የተሰጠን ምላሽ ደብዳቤውን መቀበላቸውን ገልጸው ነገር ግን ለተመሳሳይ ይዘት ያለውን ደብዳቤ ወይም የጥናቱን ሰነድ ለገንዘብ ሚኒስቴር እንድናስገባ ነግረውናል። እሱን አድርገናል። ለገንዘብ ሚኒስቴርም ገቢ አድርገናል። ግን እስካሁን እንግዲህ ምንም ነገር የለም። ለሌሎች የንግድ ዘርፎች በመንግስት በኩል የተፈቀዱ የስራ ማስኬጃ ብድሮችን ጨምሮ ሲሰጡ እየተመለከትን ነው። ለሚዲያው ግን እስካሁን የተፈቀደ ነገር የለም። ተጠሪነቱ ለኢትዮጵያ ፓርላማ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኮቪድ አስራ ዘጠኝ ምክንያት የደረሰበትን ጉዳት አሳውቆ ከመንግስት ድጋፍ ቢደረግለትም ድጋፉ ጊዜያዊ ነው የሚሉት አቶ አቤል የግሉም ሆነ የመንግስት መገናኛ ብዙኃን በተለይ በዚህ ወረርሽኝ ወቅት ካላቸው ትልቅ ሚና አንጻር ማንኛውም ረጃ አካል ሊደገፋቸው ይገባል ይላሉ። መረጃ ይል ነው የሁሉም ነገር መነሻ ነው፣ ለፖለቲካም፣ ለሁሉም ነገር እና ይህን የሚያደርግ ሚዲያ መደገፍ አለበት። ነው ሀገርን ለመገንባት መሄድ ያለበት ሚዲያው ነው። መደገፍ ያለበት ሚዲያ ነው። መረጃ ትክክለኛ መስጠት ያለበት ሚዲያ ነው። ለህዝብ መረጃ ይሰጣል፣ ህዝብ እንዲያውቅ ያደርጋል። በእውቀት ላይ የተመሰረተ ውሳኔና ጥ ጥንቃቄ እንዲወስድ ደግሞ የሚዲያው ድርሻ ነው። ስለዚህ ይህን ሁሉ የሚያደርግ ተቋም ዝም ብሎ እንዲሁ እንደመጣ መሄድ አለበት ብዬ አላስብምና መደገፍ አለበት። የኮሮና ቫይረስ ወረርሽኝ ከመከሰቱ ቀደም ብሎ የቢራ ምርቶች ማስታወቂያ በብሮድካስት መገናኛ ብዙሀን ላይ እንዳይተላለፉ በመደረጉና የመንግስት ወጪ ለመቀነስ የመንግስት መስሪያ ቤቶች ማስታወቂያቸውን በመንግስት ሚዲያዎች ብቻ እንዲነገሩ በመደረጋቸው የሀገሪቱ መገናኛ ብዙሀን እስከ አርባ በመቶ የሚሆነውን ገቢያቸውን ማጣታቸውን የሚገልጹት የሚዲያ ባለሙያዎቹ ኮቪድ-19 ተጨማሪ ማነቆ ሆኖ ህልውናቸውን ሳያጠፋው አስቸኳይ ድጋፍ እንዲደረግላቸው ጠይቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አመሰግናለሁ ሊሊ፣ ለዘገባው። ወደ ተከታዩ ዘገባ እንለፍ። የዘር መድልዎን በመቃወም የሚካሄዱት ሰልፎች በበርካታ የዩናይትድ ስቴትስ ከተሞች በቀጠሉበት ወቅት ፕሬዚደንት ዶናልድ ትራምፕ በበኩላቸው ለምረጡኝ ዘመቻቸው ወደ ኦክላሆማ ግዛቷ ቱልሳ ከተማ ሄደው ነበር። በኮቪድ-19 ሳቢያ ለወራት ተዘግተው በቆዩት የዩናይትድ ስቴትስ ከተሞች ወደ ወትሮው ሕይወት ለመመለስ አንሰራርቶ የነበረው ጉጉት በበርካታ ከተሞች ውስጥ በተስተዋለው ለወረርሽኙ እየተጋለጡ ያሉ ሰዎች ቁጥር ማሻቀብ ሳቢያ ክፉኛ መዳከሙን የሪፖርተራችን ኬን ፈራቦ ዘገባ ይናገራል። ለዝርዝሩ አሉላ ከበደ። ባለፈው ቅዳሜ ቱልሳ ከተማ ከሚገኘው የኦክላሆማ ባንክ ማዕከል ለተሰባሰቡት በሺዎች ለተቆጠሩ ደጋፊዎቻቸው ንግግር ያሰሙት ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ለኮቪድ-19 የሚጋለጠው ሰው ቁጥር እየጨመረ መሄዱን አምነዋል። ሰዎች እንዲመረመሩ የምታደርግ ከሆነ ያካሄድከውን ምርመራ ያህል ለቫይረሱ የተጋለጡ ብዙ ሰዎች ማግኘት አይቀርም። ለወራት የዘለቁትን ገደቦች ተከትሎም ፕሬዚዳንቱ አገሪቱን ወደ ቀድሞ የስራ ዘይቤ ለመመለስ ያደረባቸውን ጉጉት በገለጹበት ወቅት በምረጡኝ ዘመቻቸው ከተሳተፉ አሜሪካውያን ዘንድ ሞቅ ያለ የድጋፍ ድምፅ ነው የተሰማው። እባካችሁ የተዘጉትን ትምህርት ቤቶች እንክፈት፣ ክፈቷቸው። የሀገሪቱ የጤና ባለስልጣናት እየናር የመጣውን የኮቪድ-19 ተጋላጮች ሀዝ መከታተል ላይ ባሉበት በአሁኑ ወቅት የዘር መድለሆንና በፖሊስ የሚፈጸሙ የሀይል ጥቃቶችን ለመቃወም ወደ አደባባይ የሚጎርፉ ሰልፈኞችም በአንጻሩ አልተቋረጠም። ተቃውሞ ሰልፈኞቹ በተጨማሪም በጊዜው የባሪያ ፍንገላን መቀጠል ያቀነቅኑ ለነበሩ የዩናይት ስቴትስ የእርስ በርስ ጦርነት ዘመን የኮንፌዴሬት መሪዎች ክብር የቆሙ ሀውልቶችን ማንሳት ቀጥለዋል። በሌላ በኩል በዩናይት ስቴትስ የእንደራሴዎች ምክር ቤት የሪፐብሊካን ፓርቲው የደቡብ ካሮላይናው እንደራሴ ቲም ስኮት ፌዴራል መንግስት ደረጃ ለህግ አስፈጻሚ ተቋማት የሚመደበው ገንዘብ መጠን መቀነስ ሳይሆን መጨመር ነው ያለበት ይላሉ። ለዚህም አዲስ የህግ አንቀጽ በማርቀቅ ላይ መሆናቸው ተነግሯል። መሥሪያ ቤቶች በወጉ ሥልጠና እንዲያገኙ ከፈለግ ከሚፈለገው ቦታ ሊያደርሷቸው የሚችሉና የሚያስፈልጓቸውን መሣሪያዎችና ቁሳቁሶች ማቅረብ አለብህ። በፌዴራል ደረጃ ተጨማሪ መረጃ የምትፈልግ ከሆነና መረጃዎች በወጉ ተደራጅተው እንዲቀመጡ ተጨማሪ ድጋፍ ያስፈልጋቸዋል። ሴናተር እስካት አክለውም የሚመደበው የፌዴራል በጀት የሕግ አስፈጻሚ ተቋማቱ የሕግ ድንጋጌዎችን በአግባቡ የመከተልና የማስፈጸም አቅማቸውን የሚያጎለብት ነው ይላሉ። ለሕግ አስፈጻሚ ተቋማት የምናውለው ወጪ የሀገሪቱን ፍላጎት ያጣጣመ ለሚያገለግሉት ማህበረሰብና፣ እንዲሁም ለሕግ አስከባሪው ኃይል አባላት ለራሳቸው ጭምር ይበጃል የምንለውን አቅጣጫ እንዲይዝ ያበረታታል ሲሉም ያብራራሉ። የህግ አውጪዎች የሁለቱም የፖለቲካ ፓርቲዎች የሚስማሙባቸውን የህግ አስፈጻሚ አካላት አሰራር የሚመለከቱ አዳዲስ ህጎች ለመቅረጽ ጥረት በያዙበት በአሁኑ ወቅት ዋሽንግተን የቀድሞ የዩናይት ስቴትስ ብሔራዊ ጸጥታ ጉዳዮች አማካሪ ጆን ቦልተን ጉዳዩ የተፈጸመበት ክፍል በሚል ርዕስ ባሳተሙትና የትራምፕ አስተዳደርን ገመና በሚዘረዝረው አዲስ መጽሐፋቸው ያወጡትን መረጃ በማላመጥ ላይ ትገኛለች። መጽሐፉ ለፕሬዚዳንት ትራምፕ አመራር ብዙም ክብር የሚቸር እንዳልሆነ ተጠቅሟል። ኔጌል ሺንዋልድ በዩናይትድ ስቴትስ የቀድሞ የብሪታንያ አምባሳደር ናቸው። ላክ ፍ ታች ላክ ፍ ሰንስቢሊቲ አን ጃጅመንት ጆን ቦልተን ታክስ አባት እንደሚመስለኝ የሌሎችን ሁኔታ የመረዳትና ያ ጆን ቦልተን የሚያነሳው ለሌሎች ግድ የሚል ስሜት ያለመኖርና ዛኝነት የሚጠይቅ ድምዳሜ መጓደል ከሶስት ሳምንታት በፊት የጆርጅ ፍሎይድን ግድያ ተከትለው የተቀሰቀሰውን ህዝባዊ ተቃውሞና ቁጣ ባስተናገደበት መንገድ ማየት ይቻላል። ይሁን እንጂ የዋይት ሀውሱ አማካሪ ፒተር ናቫሮ ግን ቦልተን በመጽሐፋቸው የሚዘረዝሯቸውን ውንጀላዎች አጣጥለዋል። Because he did not obey the chain of command, because his views were totally out of sync with President Donald J. Trump with respect to how to, how to handle international affairs. Yeah, and በመሰረቱ ከዚህ ቀደም የነበረውን የአሰራር ልማድ በሙሉ የናደ መንገድ ነው የተከተሉት። ልባቸው ያለው ብዙ ገንዘብ ማግኘት ከመቻላቸው ላይ ነው የያዘው መረጃ ያሳስበኛል፣ ሲል የዩናይት ስቴትስ የፍትህ ሚኒስቴር፣ መጽሐፉ ለንባብ እንዳይበቃ እንዲታገድ ሲል ጥረት ቢያደርግም ጉዳዩን የተመለከቱት የፌዴራል ዳኛ ግን ባለፈው ቅዳሜ የመጽሐፉ ቅጆች ከአንባቢ እጅ መግባት ይችላሉ ሲሉ ጥያቄውን ውድቅ አድርገዋል። አመሰግናለሁ አሉላ። ዝግጅታችን ይቀጥላል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡም እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮናው በተጨማሪም ደግሞ በእጅ ስልካችሁ ቪኦኤ ሆርን ኤምኦቢአይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራትና በቀላሉ ማዳመጥ ትችላላችሁ። መሳተፍም ትችላላችሁ። የምሽቱ ዝግጅት ፕሮዲውሰር ንጉሡ ታምሬ ነው። የዌብ እና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂ ታየ አብራኛለች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ሁኑ። አሁን ወደ ተከታዩ ዝግጅት እንለፍ። የኢትዮጵያ የሰብአዊ መብት ኮሚሽን በገንዘብና በሰው ኃይል ተጠናክሮ ለኅብረተሰቡ አገልግሎት የሚሰጥበትን አሰራር ለመቀየስ የሚያስችል የአዋጅ ማሻሻያ በህዝብ ተወካዮች ምክር ቤት የሕግና የፍትህ ጉዳዮች ኮሚቴ ባለፈው ሳምንት ውይይት ተደርጎበታል። የማሻሻያው ረቂቅ በኮሚቴው ከጸደቀ ከ20 ዓመት በላይ የሆነውን የኮሚሽኑን ማቋቋሚያ አዋጅ ለማሻሻል ወደ መጨረሻው ምዕራፍ እንደሚደረስ ዋና ኮሚሽነር ዳንኤል በቀለ ለቪኦኤ ተናግረዋል። ዶክተር ዳንኤልን ያነጋገረችው ጽዮን ግርማ ነች። ስለ ማሻሻያው ከሚያብራሩበት ይጀምራሉ። የኢትዮጵያ ሰብአዊ መብት ኮሚሽንን አሁን በአዲስ መልክ ለማደራጀት፣ ለማጠናከር፣ አቅም ለመገንባት እና ታማኒ የሆነ ውጤታማ የሆነ ተቋም አድርጎ ለማቋቋም በተጀመረው የሪፎርም እና ሪስትራክቸሪንግ ስራ ውስጥ አንዱ የሚከናወነው ተግባር የኮሚሽኑን ማቋቋሚያ አዋጅ መፈተሽ ነበረ። ኮሚሽኑን ማቋቋሚያ አዋጅ ከወጣ ከሀያ አመት በላይ ሆኖታል። ስለሆነም አሁን ካለው ነባራዊ ሁኔታ አንጻር እና ኮሚሽኑ ሊሰራ ከሚያቅዳቸው የሰብአዊ መብት ስራዎች አንጻር ሊሻሻሉ የሚገባቸው ድንጋጌዎች ካሉ በሚል በተለይ ከዓለም አቀፍ መስፈርት አንጻር በባለሙያዎች አማካኝነት ጥናት ሲደረግበት ነበረ እና በአብዛኛው የሰብአዊ መብት ኮሚሽን ማቋቋሚያ አዋጅ ላይ የተጠቀመጡት ድንጋጌዎች አሁንም የሚጠቅሙ የሚያሰሩ ቢሆንም፣ ግን የተወሰኑ ሊሻሻሉ የሚገባቸው ነገሮች ለይተን አውጥተን ስለነበረ የዛ ማሻሻያ ሀሳብ ነው ለ ተወካዮች ምክር ቤት የቀረበው እና በትላንትናውም ዕለት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ስናስረዳ የነበረው የዚህ እንደው ዋነኛ ዋነኛ ከሚባሉት ነጥቦች ውስጥ ለመጥቀስ አንደኛው ስለ ኮሚሽነሮች አመራረጥ አሿሿም ስርዓት ነው። የኮሚሽነሮች አመራረጥ አሿሿም ስርዓት ግልጽ እንዲሆን፣ ህዝብን አሳታፊ እንዲሆን ኮሚሽነሮች ለዚህ ኃላፊነትና ስራ ሊመረጡ የሚገባቸው ለስራው ካላቸው የሙያ ብቃት፣ የስራ ልምድ፣ የስነ ምግባር ብቃት አንጻር መሆኑን ይበልጥ ለማረጋገጥ በተለይም ደግሞ የፖለቲካ ፓርቲ አባል የሆኑ ሰዎች ለኮሚሽነርነት ሊመረጡ የማይገባቸው መሆኑን ለማስቀመጥ አንደኛው ነጥብ ይህን መለከት ነው። ሁለተኛው የኮሚሽኑን የባጀት ነፃነት ከማረጋገጥ ጋር የተያያዘ ማሻሻያ ሀሳብ ነው። እንደሚታወቀው ኮሚሽኑ ነጻ ተቋም ነው። በፓርላማ ውስጥ ነው የሚቋቋመው፣ ተጠሪነቱ ለፓርላማ ነው። ነገር ግን እስካሁን በነበረው አሰራር የበጀት ሁኔታው፣ የፋይናንስ ሁኔታው፣ የገንዘብ ምንጩና የገንዘብ አስተዳደር ስራው ምናልባት ሙሉ ለሙሉ ሊባል በሚችል መልክ በስራ አስፈጻሚው ቁጥጥር ስር የነበረ ነው። ለአንድ ተቋም ነጻነት ደግሞ ወሳኝ ከሆኑት ነገሮች ውስጥ አንዱ የባጀት ነጻነት ነው። ስለሆነም የማሻሻያው ጽንሰ ሀሳብ የኮሚሽኑ ባጀት ቀጥታ ለምክር ቤቱ ቀርቦ በምክር ቤቱ አማካኝነት የሚጸድቅና መንግስት ባጀቱን በሙሉ ለኮሚሽኑ እንዲተላለፍ ካደረገ በኋላ በበጀት አስተዳደሩ ላይ ኮሚሽኑ ሙሉ ነፃነት ሊኖረው የሚገባ እንደሆነ የሚያረጋግጥ ነገር ግን ምክር ቤቱ በሚመድበው ኦዲተር አማካኝነት የሚጣራ መሆኑ እንደተጠበቀ ሆኖ ማለት ነው። ይሄ ሁለተኛው የማሻሻያ ሀሳብ ነው። ይህንን የመሳሰሉ ሌሎችም የማሻሻያ ሀሳቦች አሉ። ሌሎች እንግዲህ ከመብት ጥሰትን ማጣራት ጋር በተያያዘ ለማካተት ወይም ለማሻሻል ያስገባችኋቸው አንቀጾች የሉ አሉ። እንግዲህ ምንድነው ዋነኛው የኮሚሽኑ ተግባርና ኃላፊነት የሰብአዊ መብትን የማስፋፋትና የሰብአዊ መብትን የማስጠበቅ ስራ ለመስራት የሰብአዊ መብትን የማስፋፋትም የማስጠበቅም ስራ ለመስራት ተቋሙ ለስራው የሚያስፈልገው አይነት ብቃት እንዲኖረው ያስፈልጋል። የሰብአዊ መብትን በተለይ የመመርመር የማስጠበቅ የሰብአዊ መብት ኢንቨስቲጌሽን የምንለው የምርመራ ስራ የተለየ ክህሎት የሚጠይቅ ራሱን የቻለ የሙያ ብቃት የሚጠይቅ ራሱን በቻሉ ሳይንሳዊ በሆኑ ስልቶች ጭምር የሚከናወን ስራ በመሆኑ ይህንን አይነት ስራ በሚጠበቀው ብቃት መጠን ለማከናወን እንዲቻል የተቋሙን አቅም ለመገንባት እንዲያስችል ተቋሙ ተአማኒ የሆነ ነፃ የሆነ ገለልተኛ የሆነ ውጤታማ የሆነ ተቋም ሆኖ እንዲደራጅና ስራውን ለማከናወን እንዲያስችል የተካተቱ ብዙ አይነት ማሻሻያዎች አሉ። በአጠቃላይ አነጋገር ተቋሙን በአዲስ መልክ የማደራጀት የማቋቋም ስልጣንን የሚሰጥ አንዳንድ ደግሞ ከዚህ በፊት በነበሩ ሕጎች በግልጽ ያልተመለከቱ ለምሳሌ ማረሚያ ቤቶችን፣ እስር ቤቶችን ያለ ቅድመ ማስታወቂያ የመጎብኘት የሰብአዊ መብት ክትትል ስራን በምርጫ ወቅትም ጭምር የማድረግ በአስቸኳይ ጊዜ አዋጅ ወቅት ጭምር የማድረግ የመሳሰሉ በግልጽ ያልተቀመጡ ነገር ግን በግልጽ መቀመጣቸው ለስራው ጠቃሚ ናቸው ተብሎ የታሰቡ ይህንን የመሳሰሉ ብዙ የማሻሻያ ጽንሰ ሀሳቦችን የያዘ ነው። አሁን እንደጠቀሱት የሰብአዊ መብት ጉዳዮች መመርመርና መስራት እውቀትም ክህሎትም ልምድም ቁርጠኝነትም ይጠይቃል እና ያንን ለማግኘት የበጀት ነፃነትም ያስፈልጋል ብለዋልና እርሶ በጣም የቀደመ ልምድም እውቀትም በዚህ ጉዳይ ላይ ፍተኛ የሆነ ምርምር የሚያደረጉ እና ቀላል ግምት የሚሰጡት ሰው አይደሉም። ወደ ኢትዮጵያ አስሮ ሆኖታል። ከዚህ ከኒውዮርክ ወደዛ ከሄዱ እዛ ከደረሱ በኋላ አሁን በጠቀሱት ደረጃ የሰው ኃይል የማግኘት በተለይ ከፖለቲካ ተጽዕኖ ስር ነፃ የሆነ የሰው ኃይል የማግኘት እድል አለ። ኢትዮጵያ ውስጥ ባለፉት ሁለት አስርተ ዓመታት የሰብአዊ መብት ግንዛቤ በጣም እየተስፋፋ ስለመጣ ማለትም በዚህ ዘርፍ ላይ ፍላጎት ያላቸው ሕግ ተማሪዎች፣ የሌላ ሙያ ዘርፍ ተማሪዎች ቁጥራቸው እየጨመረ ሕግ ትምህርት ላይ የበለጠ ጥናት ያደረጉ የበለጠ አገር ውስጥም በውጭ ሀገርም ልምድ ያካበቱ ኢትዮጵያውያን ቁጥር ይበልጥ እየጨመረ ስለመጣ ለሰብአዊ መብት ስራ ሊረዱ የሚችሉ በርካታ ኢትዮጵያውያን ወንድሞች እና እህቶች አሉ። ነገር ግን ይህንን ማለት የሚቻለው መረሳት የሌለበት ነገር ኢትዮጵያ ውስጥ በሰብአዊ መብት ስራ ዘርፍ ብቻ ሳይሆን በሁሉም አይነት የሙያና የስራ ዘርፍ ሀገራችን ውስጥ ያለው ብቃት ያለው የተማረ የሚገባው አይነት ልምድ ያለው የሰው ኃይል መጠን በጣም ውስን መሆኑ ይታወቃል። ይበልጥ ለሰብአዊ መብት ኮሚሽንን ለመሰለ ተቋም ግን ለዚህ ስራ የሚፈለጉ ሰዎችን ከገበያው ላይ ለመሳብ እና ተቋም ውስጥ ለማቆየት እንቅፋት ሆኖ የነበረው አንደኛ፣ በከፊል ከዚህ በፊት የነበረው የፖለቲካ አስተዳደር ሁኔታ የፈጠረው ተጽዕኖ እና ምቹ አለመሆኑ፣ ሁለተኛ፣ ተቋሙም የነበረው የአሰራር ስርዓት ፋይናንስ፣ የፖለቲካ ተጽዕኖ ነፃ፣ ገለልተኛ፣ ውጤታማ ተቋም ሆኖ እንዲደራጅ እና እንዲንቀሳቀስ ስላላስቻለው ለስራው የሚያስፈልጉትን ያህል ዝግጁነት፣ ብቃት ያላቸው ሰራተኞች ለማደራጀት አልቻለም። ይህንን ካልኩ በኋላ ግን መረሳት የሌለበት ባለው ሁኔታም ቢሆን በተቋም ውስጥ ለሰብአዊ መብት ስራ በእውነቱ በጣም ዝግጁነት ቁርጠኝነትም ክህሎትም ብቃትም ያላቸው ቁጥራቸው አነስተኛ የሆኑ ሰዎችም ቢሆኑ አሉ። በዛ ባለው አቅም ጥረት ሲደረግ ነበረ። አሁን ግን በተፈጠረው አዲስ ምዕራፍ ይህንን ለማጠናከር እድል አለ። በዚህ መንፈስ እንግዲህ ነፃ፣ ውጤታማ፣ ጠንካራ የሆነ ብሔራዊ ሰብአዊ መብት ተቋም ለመመስረት እንችላለን ብለን ጥረት በማድረግ ላይ ነን። በጣም አመሰግናለሁ ዶክተር ዳንኤል። እንግዲህ ቀደም ብዬ እንዳልኩት እርሶም ከቀደመ ልምዶም፣ የትምህርት ደረጃውም፣ ካለፉበትም በኢትዮጵያ የሰብአዊ መብት ጉዳዮች ላይ በግልም ካለፉበት ሁኔታ አንጻር ትልቅ ግምት መሰጠቱ እንዳለ ሆኖ እንደተጠበቀ ሆኖ ወደ ኢትዮጵያ ከሄዱ አስሮ ተቆጥሯል። በተለያዩ የመገናኛ ብዙሃን በሰጧቸው ቃለ ምልልሶች ላይ እነዚህም ማጠናከር ኮሚሽኑን ማጠናከር የሚሉ ሀሳቦችን እንቅፋቶችም እንዳሉ እነዚህ በተለይ የበጀት ነፃነቱ እንቅፋት እንደሆነ እና ያንን ማጠናከር እንደሚፈልጉ ሲገልጹ ነበረ። የኢትዮጵያ መንግስት በተለይ አዲሱ የጠቅላይ ሚኒስትር አብይ አህመድ አስተዳደር እርሶን ወደ እዚህ ቦታ ላይ ሲያመጣ እና እርሶን ለመሾም በምክንያትነት በሕዝብ ተወካዮች ምክር ቤት ሲቀርብ ይህንን የቀደመ ልምዶን መሰረት አድርጎ ለውጥ እንደሚያመጡና ለዛ ያለውን ቁርጠኝነት የተገለጸበት ንግግር ነበር እና አስር ወር አልበዛም ወይ? የኢትዮጵያ መንግስት በዚህ ደረጃ ቁርጠኝነቱ ካለ በአስር ወር ውስጥ በጀቶችን የተጠቀሱትን ዝግጅቶች ለማድረግ በጣም ብዙ አይደለም ወይ? ከዛ ባጠረ ጊዜ ማድረግ አይቻልም ነበር ወይ? ለምንድን ነው ይሄን ያህል የዘገየው? ይህስ ምክንያት እስከ መቼ እንደው እየተጠቀሰ ያቆያል? በእውነት እኔ እንደሚመስለኝ የተቋም ግንባታ ስራ የወራት ስራ ይመስለኝ እንኳን የአስር ወርና ምናልባት የተቋም ግንባታ ስራ በአስርም ዓመት የሚጠናቀቅ ስራ ላይሆን ይችላል። ኢትዮጵያ ውስጥ ትልቁ የሌለን ነገር ጠንካራ ተቋሞች ነው። ጠንካራ ተቋሞች ስንል ለፍትህ አስተዳደር፣ ለዲሞክራሲ አስተዳደር፣ ለማህበራዊ አገልግሎት፣ ለጸጥታና ደህንነት ጥበቃ፣ ለመሳሰሉት ሁሉ በሁሉም ዘርፎች ላይ ብንመለከት ጠንካራ ተቋሞች የሉን። እነዚህን የመሰሉ ጠንካራ ተቋሞች መፍጠር፣ መገንባት፣ ማጎልበት የረጅም ጊዜ ስራ ነው እና ኢትዮጵያ ውስጥ የረጅም ጊዜ የመንግስት ታሪክ አለ ግን በታሪካችን ሁሉ የምንመለከተው ነገር ቢኖር ተቋም ለመገንባት ጅምር ይኖርና ከዛ በፖለቲካ ቀውሳችን የተነሳ ተቋሞች ሁል ጊዜ እየፈረሱ እንደ አዲስ እየተሰሩ እየፈረሱ እንደ አዲስ እየተሰሩ ጠንካራ የሆነ ተቋም ለመመስረት ሳንችል ለብዙ ዘመናት ኖረናል። ስለሆነም አሁንም በተፈጠረው አጋጣሚ፣ ብዙ ጊዜ በታሪካችን ብዙ እድሎች እየተፈጠሩ ሲጠፉ ኖረዋል። አሁንም በተፈጠረው አጋጣሚ ደግሞ ያንኑ የተጀመረውን በተለያየ አጋጣሚ ተጀምረው ሳይሳኩ ቀርተው የነበረውን የተቋም ግንባታ ስራ ለመቀጠል ነው ጥረት የሚደረገው። ስለሆነም ይነው በተለይ የሕግ የበላይነትን በማስከበር ዲሞክራሲያዊ ስርዓትን በማረጋገጥ መልካም አስተዳደርን በማስፈን በመሳሰሉት ጉዳዮች በሰላምና ጸጥታ በመጠበቅ ስራ በመሳሰሉት ጉዳዮች ላይ ውጤታማ ስራ የሚሰሩ ተቋሞችን የመገንባት ጉዳይ ጊዜ የሚወስድ ነገር ነው። ይሄውም ምንድ ነው? አንደኛ ተቋምን ተቋም የሚያደርገው ሰዎች ናቸው። ብቃት ያላቸው ሰዎች ወደ ተቋሞች መምጣት እና ለረጅም ጊዜ መስራት ያስፈልጋቸዋል። የስራ ስርዓቶች መዘርጋት አለባቸው። የስራ ባህል መለመድ አለበት። አዳዲስ አይነት የስራ ባህል ማለት ነው። ከፖለቲካ ተጽዕኖ፣ ከፋይናንስ ችግር፣ ከሎጂስቲክ ችግር ነፃ ሆኖ ለመንቀሳቀስ ለመቻልም እነዚህን ሁሉ ክህሎቶች፣ ስልቶች፣ ባህሎች፣ የስራ ባህሎች ስራ አቅም መገንባት ረጅም ጊዜ ይወስዳል። አሁን በእውነት ብዙ ባደጉ ሀገሮችም ቢሆን አሁን በቀላሉ ሰሩ የምናያቸው የሚመስሉ ተቋሞች በብዙ አስርተ አመታት የተገነቡ ተቋሞች ናቸው። ጊዜ መውሰዱ የማይቀ ር ነው። ለማለት ነው መመልከት ያለብን የረጅም ጊዜ ራዕይ ነው። በአንድ በኩል ለረጅም ጊዜ ሊሰሩ የሚችሉ ተቋሞችን ለመስራት ለማቋቋም የሚያስፈልጉትን ግንባታ ስራዎች እያካሄድን፣ በሌላ በኩል ደግሞ አሁን ባለን አቅምም ቢሆን የተቻለውን ያህል ስራ መስራት ይገባናልና ሁለቱ ጎን ለጎን የሚሄዱ ነገሮች ናቸው ለማለት ያህል። አድማጮች ውይይቱ አልተቋጨም በሌላ ዝግጅት እንመለስበታለን ቃለ ምልልሱ በርቀት የቪዲዮ ግንኙነት የተካሄደ እና የኢትዮጵያን የሰብአዊ መብቶች ጉዳዮች የሚዳስሱ ጥያቄዎች የተነሱበት ሲሆን በዌብሳይታችንና በፌስቡክ ገጻችንም ላይ ታገኙታላችሁ አመሰግናለሁ ሲሆንንም ዶክተር ዳንኤል በቀለንም ወደ ተከታዩ ዝግጅት እናልፋለን አፍሪካ ነክ ርዕሶች ደቡብ ሱዳን ለአፍሪካ ህብረት አባልነት ማዋጣት ያለባትን ገንዘብ ባለመክፈሏ ድርጅቱ ድምፅ የመስጠት መብቷን አግዷል። ሀገሪቱ አልከፈለችም የተባለው መዋጮ 9 ሚሊዮን 191 ሺህ ዶላር መሆኑን ጀምስ ባቲ ባጠናቀረው ዘገባ ገልጿል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች አሰናድታቸዋለች። አዲስ አበባ ያለው የደቡብ ሱዳን ኤምባሲ ባለፈው እሮብ ለሀገሪቱ የውጭ ጉዳይ ሚኒስቴር በላከው ደብዳቤ ደቡብ ሱዳን ለአፍሪካ ህብረት ማዋጣት ያለባትን 9 ሚሊዮን 191 ሺህ ዶላር ባለመክፈሏ ድርጅቱ ድምፅ የመስጠት መብቷን እንደነፈጋት ስለ ሀገሪቱ መንግስት አስታውቋል። በዚህ ምክንያትም ደቡብ ሱዳን ባለፈው ማክሰኞ በተደረገው የአፍሪካ ህብረት ስብሰባ ላይ እንድትገኝ እንዳልተፈቀደላት ታውቋል። የአሜሪካ ድምፅ የደቡብ ሱዳን ማስታወቂያ ሚኒስቴር ማይክል መኪዩን ስለ ጉዳዩ ትላንት እሑድ ሲጠይቃቸው ኮቪድ-19 ይዟቸው ታመው ስለነበረ ስለ እገዳው የሚያውቁት ነገር እንደሌለ ገልጸዋል። ኢነፍ ፕሮጀክት በተባለው ተቋም የፖሊሲ ጉዳይ ምክትል ስራ አስኪያጅ ብራያን አዴባ ግን ደቡብ ሱዳን መዋጮዋን አልከፈለችም ቢባል አያስገርመኝም ብለዋል። ደቡብ ሱዳን የነዳጅ ዘይት አምራች ሀገር ብትሆንም በኦፊሴል በሚደረግ የሙስና ተግባር ምክንያት የገንዘብ ችግር አለባት ብለዋል። የደቡብ ሱዳንን ጉዳይ ስንከታተል ለቆየነው ሰዎች ይህ የሚያስገርም ነገር አይደለም። ደቡብ ሱዳን በገንዘብ በኩል ችግር ያለባት በውጭ ብቻ ሳይሆን በአገር ውስጥም ጭምር ነው። በአሁኑ ወቅት ለምሳሌ የደቡብ ሱዳን የመንግስት ሠራተኞች ለአምስት ወራት ያህል ክፍያ አላገኙም። ስለሆነም ደቡብ ሱዳን ውስጥ የገንዘብ እጥረት በቀጣይነት ያለ ነገር ነው። ደቡብ ሱዳን የነዳጅ ዘይት አምራች ሀገር ብትሆንም በውጭ ሀገራት ከሚሸጠው የነዳጅ ዘይት ሀብት የሚገኘው በሚሊዮኖች ዶላር የሚቆጠር ገቢ ዓይን ባወጣ ሙስና እንደሚዘረፍ ብራይን አዴባ ጠቁመዋል። የአገሪቱ ባለስልጣኖች እጃቸውን በአገሪቱ ካዝና እያስገቡ ያፍሱታል። የመንግስትን ገንዘብ እየዘረፉ ለግል ጥቅማቸው ያውሉታል። በዚያ ምክንያትም በአገሪቱ የገንዘብ እጥረት እየተፈጠረ ለመንግስት ሰራተኞች የሚከፈል ገንዘብ እንኳ አይተርፍም። የአፍሪካ ኅብረትንና የምስራቅ አፍሪካ የልማት ትብብር በይነ መንግስታትን ለመሳሰሉት ዓለም አቀፍ ተቋማት መክፈል ያለባቸው ገንዘብም ለመክፈል ይቸገራሉ። አዴባ አያይዘውም በሀገሪቱ ተቆጣጣሪዎች ስራቸውን ለመስራት የሚችሉበት ሁኔታ እንደሌለ ገልጸዋል። አዴባ በሀገሪቱ ስላለው የሰላም ሂደት ሲናገሩም በአሁኑ ወቅት የብሔራዊ አንድነት መንግስት በመመስረቱና በክፍላተ ሀገር አከፋፈል ላይ ስምምነት በመደረጉ በፊት ከነበረው የተሻለ ቢሆንም የጸጥታው ጉዳይ አተገባበርን በሚመለከት ችግር አለ። በሙስናው ምክንያት በተፈጠረው የገንዘብ እጥረት ምክንያትም የሀገሪቱን ስራ ማንቀሳቀስ አልተቻለ በማለት አዴባ አስገንዝበዋል። አመሰግናለሁ አዳነች። ወደ ተከታዩ ቅንብር እንለፍ። ትናንት ከዓለም አቀፉ የአባቶች ቀን በበለጠ የበርካቶችን የፌስቡክ ገጽ ያጣበበው የመገናኛ ብዙሃንን አጀንዳ ያጥለቀለቀው ርዕሰ ጉዳይ በምስራቃዊው ንፍቀ ክበብ የታየው የፀሐይ ግርዶሽ እንደነበር መስፍን አራጌ ከደሴ ዘግቧል። what is the owner of ይህ በህይወት ዘመን አንዴ ያጋጥማል የተባለለትን ክስተት ለመታደም ወደ ታሪካዊዋ የላሊበላ ከተማ ካቀኑት ታዋቂ ሰዎች አንዱ የስነ ፈለክ ተመራማሪው መጋቤ ሐዲስ ዶክተር ሮዳስ ታደሰ ናቸው። ነው የታየው አኑላር ሶላር ኤክሊፕስ፣ ቀለበታማ ፀሐይ ግርዶሽ ነው። ክስተቱ የጀመረው ሩብ ጉዳይ ለአንድ ላይ ነው። ፕላኔት ቬኑስ ቀድማ ስታይ ነበረ። ከዛ አስራ ሁለት ከአስር አካባቢ ፀሐይ ወጣች። ከዛ ለአንድ ሩብ ጉዳይ ላይ ያው ማለት ይህን ግርዶሽ መመልከቻ መነጽር ያላቸው ብቻ ነው ይህን ማየት የሚችሉት። የኢንፍራሬድና አልትራቫዮሌት ጨረርን የሚከላከል ጨረቃ መታ ስትጋረድ በደንብ አድርጎ ውስጧን ጭምር የሚያሳየን መነጽር ነው። ለአንድ ሩብ ጉዳይ አካባቢ መግባት ጀመረች ጨረቃ። ከዛ እየጋረደቻት መጣች። ትንሽ ድንግዝግዝ ሲል የሌሊት ወፎች ወጡ። በጣም ይገርም ነበረ። ከዛ ልክ ሁለት ሰዓት ላይ እሳታማ ቀለበት ሰርታ መታየት ጀመረች ለአንድ ደቂቃ። በጣም አስገራሚ ነበረ ክስተቱ። ከዛ ወዲያው ፕላኔት ቬኑስ ሜርኩሪ ቀላይ መታየት ጀመሩ፣ ግራና ቀኝ ፀሐይ ተሰልፈው በጣም ይገርም ነበር። እስከ ሶስት ከሩብ ድረስ ጨረቃ እየወጣች ወደ ሌላኛው ክፍለ ብርሃኗ ጀምራለች። የጨረቃ ግርዶች ብዙዎች የተለመደ ነው ይላሉ፣ የፀሐይ ግርዶች ግን ያልተለመደ ነው ይላሉ። እና ያልተለመደ የሚያደርገው ነገር ምንድን ነው? በእርግጥ ግርዶሾች በየቦታው ይከሰታሉ። ቢያንስ በአመት ሰባት ጊዜ ይከሰታል። የጨረቃንም ደምረን ከቆጠረ ከሰባት አይበልጥም። የዘንድሮ ስድስት ኤክሊፕስ ነው የነበረው። ግን ይሄ ትንሽ የዘንድሮ ብዙ ሺ ዘመን ልናየው የማንችለው ግጥምጥሞች ነው የተገጣጠመበት። አንደኛ ፀሐይ፣ ጨረቃ፣ መሬት በሁሉም ግርዶች ላይ አንድ መስመር ይሰራሉ። የአሁኑ ግን ትንሽ ለየት የሚለው ሰመር ሶልስቲስ፣ የበጋው ሰሜን ንፍቀ ክበብ ረጅሙ ቀን የሚባለው ዛሬ ነው። ሰመር ሶልስቲስ ገጠመ፣ ስካይ ክሮስ ገጠመ። ስካይ ክሮስ ምንድን ነው? በሰማይ ላይ ያሉ መስመሮች አሉ። እሱም ትክክለኛ መስመሩን የያዘ ሁለተኛ፣ በጣም ትንሽ ስትሬንጅ የሆነው ነገር ፕላኔት ቬኑስ እና ሜርኩሪ ከፀሐይ ጎን መታየት ብቻ ሳይሆን ዛሬ ሁሉም ፕላኔት ሴቶች ወጥተው ነበረ። ስካይማፕ ያለው ሰው በቀላሉ ወደ ምዕራብ ዞር ሲያደርግ ሳተርን፣ ጁፒተር እና ማርስ ሰልፍ ሰርተዋል። በፊት ደግሞ በስተምስራቅ አቅጣጫ ሜርኩሪና ቬኑስ ሰልፍ ሰርተዋል። እና ይሄ ነገር ትንሽ ለየት ያለና ከተለመደው የግርዶሽ ነገር ወጣ ያለ ነገር ነው። አንዳንድ የህብረተሰብ ክፍሎች የጭንቀት የፍርሃት ምንጭ ከማድረግ አልፎ የክፉ ጊዜ መገለጫ አድርገው በስጋት ሲመለከቱት የነበረበት አጋጣሚ አለና እንዲህ አይነት የተፈጥሮ ክስተት ሲከሰት አብሮ የሚከተሉ ነገሮች ምን ሊኖሩ ይችላሉ? ይህ እንግዲህ እንደ አለማችን ይዞ ምን ሊመጣ ይችላል ወደ ፊት የምናየው ይሆናል። ነገር ግን ሁለት አይነት ምልከታዎች ነው በተመራማሪዎች እየቀረቡ ያሉት አንደኞቹ ወደ ጎልደን ኢራ የምንሸጋገርበት ወይም ወደ ወርቃማ ዘመን ኤጅ ኦፍ ኢንላይትመንት ፍጹም ወደሆነ ወደ ዘመን አብረሆች ምድራችን ልትሸጋገሩ ይችላሉ የሚል ፖዘቲቭ የሆነ ነገር ያስቀመጠዋሉ። በሌላ በኩል ኤስትሮይድ እና ሜትሮይድ የመሳሰሉት በሰሜኑ ንፍቀ ክበብ ላይ መግነጢሳዊ ኃይል ወይም በዘርፉ ተመራማሪዎች ማግኔቲክ ፊልድ የተባለውን በማዛባት የዓለምን ካርታ ጨምሮ በቴሌኮሙኒኬሽን በበራራ ቴክኖሎጂ ላይ አሉታዊ ተጽዕኖ ያሳድራሉ የሚሉም አልጠፉም። እንደ ዶክተር ሮዳስ ክስተቱን ለመታደም በርካቶች በጉጉት ሲጠብቁ ቆይተዋል። ይሁን እንጂ እየጠበቅነውን ያላገኘንም፣ ከናካቴውም ግርዶሹ ለመከሰት ያየነው መልእክት የለም ያሉ ምንም አልጠፉም። አሁን የታየው ሙሉ የፀሐይ መጋረድ አይደለም፣ ቀለበታማ የፀሐይ ግርዶሽ ነው የታየው። በቀለበታማ የፀሐይ ግርዶሽ ጊዜ ፀሐይ ፓርሻሊ ነው እንትን የምትለው፣ የተወሰኑን ክፍል። አዎ ደግሞ ያለ ኤክሊፕስ ቢወርም ያንንም ልናይ አንችልም። መነጽር ማለት ሆኖ በትክክል ያለዛ መነጽር ማየት ክስተቱን አይቻልም። ብዙዎቹ መነጽሩን ስላላደረጉት ምን ተከናወነ ፀሐይ ላይ ሊያዩ አይችሉም። ወደ ሰባ ፐርሰንት ደቡብ አዲስ አበባን ይዞ ሰማንያ ፐርሰንት እዚህ ያለሁበት ደግሞ ወደ ዘጠና ስምንት ፐርሰንት ስምት ነበረ የግርዶሱ ነገር። አስተያየታቸውን ለአሜሪካ ድምጽ ሬዲዮ ያደረሱት ግለሰቦች የግርዶሽ መከላከያ ተብሎ ከመንገድ አዝዋሪዎች ላይ ከመቶ ብር በላይ አውጥተው መነጽር መግዛታቸውን ጠቁመዋል። መጋቢ ሐዲስ ዶክተር ሮዳስ ግን ሰዎች ደረጃውን ያልጠበቀ መነጽር እንዳይገዙ አጥብቀን ለማስጠንቀቅ ሞክረናል ይላሉ። ይሁን እንጂ መንግስት ይህን ታሪካዊ አጋጣሚ በሚገባ መልኩ ትኩረት ሳይሰጠው አልፏል የሚል ትችት አላቸው። ዶክተር ሮዳስ በቂ ዝግጅት ማድረግ ይገባ ነበረ። መነጽሮች በብዛት መምጣት ወደ ክፍለ ሀገር ሁሉ ለመከፋፈል ይችሉ ነበረ። እነዚህ ነገሮች አልተደረጉም። ኋላ ይመጣሉ ሲባል በኮቪድ አስራ ዘጠኝ ምክንያት በረራው ተሰረዘ። መነጽሩ የነበረው አዲስ አበባ ብቻ ነው። ሰዎች ነው ያስመጡት፣ ያው አንድ ሳምንት ሲቀረው አካባቢ ሌላ ክፍለ ሀገር አልተሰራጨም። በተለይ በቴሌቪዥን ሁሉም ቤት ቁጭ ብሎ መነጽሩ የሌለው ቢያንስ መደረግ ነበረበት። አይ ቲንክ ትግራይ ቲቪ ነው ላይቭ ስትሪሚንግ የነበረው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ለዘገባው። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና አብሮኛ ያለው ፕሮዲውሰሩም ንጉሡ ታምሬ ነን። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደህና ደሩ።